አማሮ ወረዳ ዳኖ ቡልቱ የአማሮ ወረዳ አስተዳዳሪውን ጨምሮ በአገር ሽማግሌዎች ቀበሌ ከምዕራብ ጉጂ ጋር ለእርቅ ተቀምጠው በነበሩ በሃይማኖት አባቶችና በዳኖ ቡልቶ አርሶአደሮች ላይ በተከፈተ ተኩስ ስድስት ሰዎች ሲገደሉ አራት ሲቪሎች መቁሰላቸውን የወረዳው ሰላምና ጸጥታ አስተዳደር አስታወቀ። ጥቃቱን ኢሰብአዊ በሆነ መንገድ የፈጸሙት በቀጠናው አለ የተባለው ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች መሆኑንም ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ወደ ስፍራው ተጉዞ ተከታዩን ዘገባ አጠናቅሯል። የአማሮ ወረዳ ምክትል አስተዳደሪ አቶ አስታረቀኝ አንደባ ጥቃቱ የተፈጸመው ከኛ ጋር ስብሰባ ውስጥ ተቀምጠው ነበር ባሏቸው በገላና ወረዳ አመራሮች መርኔት መሆኑን ተናግሯል። አሁን ብለው አቅደው አልመው ተቀናሽቶ ነው የገደሉት። ይህንን ወረዳ የሚመራ መንግስት ይዞ የገባ ሀይል ነው ሀይል ጉጂ ምዕራብ ጉጂ ዞን የገላና ወረዳ የጅመም የጠረ ቀበሌ አመራር ምክትሉ ነው። ትኩስ የጀመረው መጀመሪያ ላይ እዚህ በዚህ ደረጃ መጠየቅ መቻል አለበት። የኦሮሚያ መንግስት ይህንን የሚመራ አካላት መጠየቅ መቻል አለበት። ያስገደሉ መቅረብ መቻል አለበት ነው በእኛ በኩል ያለው ለእርቅ ሰላም ወዳዱ ሕዝብ በሄደበት ቦታ ላይ አንድም በእነሱ በኩል ባልሞተበት ተለይቶ እከሌ እከሌ በሚል ስያሜ ተሰጥቶ በእነሷ አመራር ስም ተጠርቶ ተነስቶ ባሉበት ነው የተመቱት። የእርቁ ስነስርዓት የተካሄደ የነበረው በገላና ወረዳ ጀርሚና መጠረ ቀበሌዎች እንዲሁም በአማሮ ወረዳ ዳነቡልቶ ቀበሌ አዋሳኝ አካባቢዎች ሲሆን፣ በዚህ መሀል ነበር ሳይታሰብ የቶክስ ሩምታ የተከፈተብን ብለዋል። ህዝቡ በስጋት እየኖረ መሆኑ የተናገሩት አቶ አስታረቀኝ አንደባ ለአምስት ዓመታት የዘለቀው ይህ ችግር ከኦሮሚያና ከደቡብ ክልል መንግስታት አቅም በላይ በመሆኑ የፌዴራል መንግስት ጣልቃ ገብቶ ህዝቡን ከዚህ ስቃይ እንዲያወጣ ሲል ጥያቄ አቅርበዋል። በወረዳም ተሞክሯል፣ በክልልም በዙ ደረጃ ክልልም ገብቶ ሁለቱ ክልል መስራት አለበት የሚል ጥያቄ ከዚህ በፊትም ነበር። እኛ እንደ ወረዳ ለሰላም የነበረን ኮሚትመንት ቀላል አይደለም። ከአመራሩ ጋር እየተሰራ ነበረ፣ መስራት የምንችለውን ያህል እየተሰራ ነበረ። አሁን ባለው ሁኔታ ግን ህይወት እያጣን ያለነው ከፍተኛ ጭፍጨፋ ነው የተደረገበት። ፌደራል መንግስት ይህንን ቀጠና ሰላም ከማምጣት አኳያ ኃላፊነት መውሰድ መቻል አለበት። የምን እንደ ወረዳ መንግስት የተነጋገርን የሚመለከተው አካል መረጃ እየሰጠን ያለ ነው። ፌዴራል መንግስት ግን እህንን ጣልቃ ገብቶ በራሱ ኃይል እዚህ አካባቢ ላይ ያለውን ሰላም ለማምጣት መስራት መቻል አለበት የሚል መነሻ አለን። የወረዳው የሰላምና የጸጥታ ጽሕፈት ቤት ኃላፊ አቶ ኤልያስ ልማ እንዳሉት ከፍተኛና ኢሰብአዊ ጥቃት ተፈጽሟል። የኛ ፖሊስ ጥበቃ ላይ ነው ያለው ሚሊሻም ፖሊስም ሴቶች፣ ህጻናት፣ ሽማግሎች መጣሩት እኩልም ከጎልበና ከዳሮ እንደዚህ ሰው ሄደዋል። ስለዚህ ወደ ዋና ፕሮግራም ስትገባ የወረዳ አማሮ ወረዳ አስተዳዳሪ አንድ ቃል ብቻ ነው አንስቶ፣ እስኪ ክርስቲያን ያልሆነ እጅ አለ የለም። ክርስቲያን ሆናችሁ አለ። ሁሉም እጅ አነሳ። ክርስቲያናችሁ ሰላም ናችሁ እርቅ ናችሁ። እናንተ ቀጣይ እንዴት እንደምትሆኑ ብቻ ልንነግሯችሁ እንፈልጋለን። የጋራ ተግባር እርሻ የከብት ጥበቃ አብሮ የመማር አብሮ የመገባየት ይሄን የምንነግረው፣ በዚህ ውስጥ ችግር ፈጣሪ ሰው ለህግ እናቀርባለን። ገና ብሎ ሲጀምር ፖሊሱ ተመታ፣ መዝገን ዛንር ለሚባለው ሳጅን ቀይሀይ እንደተመታት ይህ ሩምተ ነው እየፈሰሰው፣ ዳኛም ተመታ። ከዛ በርካታ ታዳን ህዝቡ ተበተነ። ሽማግሌዎች አሉ ይህንና ፖሊስ ፖሊሶችም ሆነን ህዝቡን የመከላከል ወደ ኋላ የማውጣት ስራ እየሰራን እያለን ያው ከአቅማችን በላይ ሆነው አሁን የወደቁ ስድስት ሰው ለህልፈተ ህይወት ተዳርጓል። አራት ሰው ቆስለዋል። ይህንን ካስተናገድን በኋላ ሰዎችን እንደምንም ብለን አውጥተን እነዚህን አስከሬን ወደኋላ አወጣን። በአገር ሽማግሌዎች፣ በሃይማኖት አባቶችና በአርሶ አደሮች ላይ የተፈጸመ ጥቃት በመሆኑ እንዳሳዘናቸውም አስታውቋል። የወረዳው አስተዳደሪ አቶ ወገኔ የተጎርተው ለሕክምና ከገቡበት የወረዳው ሆስፒታል ወጠው የተሻለ ሕክምና ወዳለበት አርባ ምንጭ ከተማ መሄዳቸውም ተገልጿል። የወረዳው የብልጽግና ጽሕፈት ቤት ኃላፊና አንድ ፖሊስ እንዲሁም ሌሎች ሲቪሎች መገደላቸውም ተናግሯል። የተፈጸመው ጥቃት ኢሰብአዊ ነው። በቀጠናው አለ የተባለ ሸኔ ኦነግ ሳይሆን የሚራብ ጉጂ ዞን ገላና ወረዳ ታጣቂዎች ፈጻሚዎች መሆናቸውን ተናግሯል። በምንም አይነት ሁኔታ ሸኔ ሊያስብል የሚችል ነገር አይደለም። ሸኔ ቢሆን ኖረው የእኛ ስድስት ሰው ሲሞት የእነሱ ወይ ሶስት ሰው ወይ አራት ሰው አብሮ ይሞት ነበር። ጥቅላቅ እንድቀመጥ ነው። ታርጌት ተለይቶ ነው። በተለይ ብልጽግና ፓርቲ ስ ኃላፊ መጀመሪያ ሲገደል ፖሊስ ሲገደል ታርጌት የተደረገ ነገር ነው። ተንሳሳ የሚባል የጎልብ ታዋቂ አርበኛ አርሶ አደር ነው። አገር አጣራቂ ሽማግሌ ላይ ያንን አካባቢ ላይ ለአካባቢ ሰላም ሰጥቶ የሚሰራ ሰው ነው። እሱንም በቃ ተበቀሉት። ጥሩ ሰው እንድሆን አይፈልጉም። ስለዚህ ሸ ለይቶ ያግም ከወደና ጉጂን ስማቸው እንዳይገለጥ የጠየቁን በቦታው የነበሩ የአይን እማኝ የተፈጸመውን ለቪኦኤ ተናግሯል። እርቃለ ተብሎ ህዝብ ተሰብስቦ ባለበት ህዝብ ተሰብስቦ እያለ የእኛ አመራርም የእኛ አርሶ አደርም መሞቱን አይቻለው። የተፈጠረው ክስተት አስደንጋጭ ነው። የተቀነባበረ ሴራ ነው። በኦሮሚያ ብልጽግና ፓርት አመራሮች አቀነባባሪነት እዛውም ቅጽበታዊ ምን እንደተፈጠረ ሳይታወቅ እዛው ከእኛ ጋር ሰላም ህግ አስከባሪ መስለው ከኛ ጋር የነበረው የኦሮሚያ ሚሊሻ የእኛን አመራርና የእኛን አርሶ አደር መግደሉን ብቻ ነው ያየሁት። መንግስትም ትኩረት ሰጥቶ እየፈታ አይደለም። ከዚህ በፊትም እንደዛው ቆራርቶ እንደገና ጎተራ ውስጥ ከቶ በእሳት የተቃጠለውንም እናቃለን፣ አይተናል። እሱንም በፊት ከዛም በዚህ አራት አመታት መንግስትም ትኩረት ሰጥቶ እዛ አካባቢ ያለውን ከመፍታት ወይም ህግ ከማስከበር ይልቅ አሁን የመንግስት ወታደርም የለም አካባቢው ላይ ራሱ ወረዳውም ላይ የለም። ከዚህ የተነሳ ነው ችግሩ የተፈጠረው። ህዝቡ እንዴት ነው የሚኖረው ኑሮ ህዝቡ በስቃይ ነው በስጋት ነው የሚኖረው። በስቃይ ነው በስጋት ላይ ነው ህዝቡ አሁንም ያለው። በተመሳሳይ ሁኔታም ወደ ማዕከላዊ ገበያ ሲጓጓዝ የነበረ ቡና መንገድ ላይ በገለና ወረዳ አልቦታደሮች መዘረፉና ተሽከርካሪው መታገቱን አቶ ኤልያስ አስታውቀዋል። ትናንት ከአማሮ ወረዳ ወደ ገለና ወረዳ ገበያ ሄደው የነበሩ ከሁለት መቶ በላይ ሴቶች ታግተው ሰንብተው ዛሬ ጠዋት መለቀቃቸውን አስታውሰዋል። ከምዕራብ ጉጂ ዞን በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጠናው ተመሳሳይ ጥቃት ለተከታታይ አራት ዓመታት ተፈጽሟል ነውም የተባለው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም